voice of america በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ መድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ ሲያቀርብ ቆይቷል ነው ያሉት ሀያ ሁለቱ ፓርቲዎች በሚሳተፉበት ሸንጎ ላይ መደራደር አይቻልም ብለዋል ፕሮፌሰር በየነ እስክንድር ፍሬው ዝርዝሩን ይዟል ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች አሁንም እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተባለው ሰነድ ላይ ነው። በዚህ ሰነድ ከሰፈሩት ነጥቦች ሁለቱ ደግሞ ባለፈው ቅዳሜ በተካሄደው ውይይትም ሳይቋጩ ቀርተዋል። አንደኛው ነጥብ ድርድሩን ማን ይምራው የሚለው ሲሆን ሀያ ተሳታፊ ፓርቲዎች ከፓርቲዎቹ ውጭ በሆነና በስምምነት በሚመረጥ ገለልተኛ አደራዳሪ እንዲመራ ጠይቀዋል። ገዢው ፓርቲ ኢህአዴግ በበኩሉ በ22ቱ ፓርቲዎች በተራ እንዲመራና ይህም በእጣ እንዲወሰን ማዘን ይፈልጋል። እስካሁን ያልተቋጨው ሌላው ነጥብ ደግሞ ሀያ አንዱ አገር አቀፍ ፓርቲዎች በምን አይነት ውክልና ከገዢው ፓርቲ ጋር ይደራደሩ የሚለው ነው። ሀያ አንዱ አገር አቀፍ ፓርቲዎች ራሳቸውን አቧድነውና ለየቡድኑም ተወካይ መርጠው መደራደር ይችሉ እንደሆነ ሀሳብ ቀርቦ ነበር። ይህ ሀሳብ ግን አለመሳካቱ ነው የተገለጸው። እናም ሀያ አንዱን ፓርቲዎች ወንበሮቻቸውን ይዘውና ዋና ተደራዳሪ ሆነው ይቀጥሉ የሚለው ከመድረክ በስተቀር በሁሉም ተቀባይነት አግኝቷል። ይህ የውይይት ርዕስ ባለፈው ቅዳሜ ሳይቋጭ ቀረውም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሳይቀበለው በመቅረቱ ነው። በሸንጎ የሚካሄድ ድርድር ውጤት አያመጣም ብለዋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። እርሳቸው እንዳሉት የመድረክ ፍላጎት ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለብቻ መደራደር ነው። እናም ሀያ ሌሎች ፓርቲዎች የተገኙበት ሳይሆን የተናጥል ውይይት እንደሚፈልጉ ገልጸዋል። ኢህአዴግ ካስፈለገ ከሌሎቹ ሀያ ፓርቲዎች ጋር አሁን በጀመረው መንገድ መቀጠል፣ ጎን ለጎን ደግሞ ከመድረክ ጋር መደራደር እንደሚገባውም ጠቁመዋል። ይህ ሊሆን እንደሚችል ቃል ተገብቶላቸው እንደነበርም ፕሮፌሰር በየነ አስረድተዋል። ጎን ለጎን መደራደር የሚለውን እኮ ጉዳይ እኔ ከጠቅላይ ሚኒስትሩ ጋር ለብቻ በተገናኘሁበት ጊዜ አሁን ወደ አራት ወር ገደማ መሆኑ ነው። የዚያን ጊዜ ማንስቼ እሱም ይቻላል ተብያለሁ። ከዚህ በፊትም ብሎ ያውቃሉ ኢህአዴጎች። ጎን ለጎን መደራደር የሚለው ጥያቄ መድረክ ያቀረበው አንድ አማራጭ ነው። መሪ ተደራዳሪ ለመሆን የጠየቀበትን ሌላ አማራጭም አንጸባርቋል። ፕሮፌሰር በየን እንዳብራሩት ይህ ማለት መድረክ ሌሎቹን ሀያ ፓርቲዎች ወክሎ ይደራደራል ማለት ነው። በእኛ እቅድ በጽሁፍ ነው ያስቀመጥ ነው። ይህንን ብትቀበሉልን ሌሎች ሁለት ፓርቲዎችም አብረው እንዲሄዱ መጋበዛችን ይሄ ይያዝልን ሰውታለሁ እኛ አላገለልንም። ከኢህአዴግ ጋር በጋራ ስብሰባው ላይ ፓርቲዎች ስብሰባ ላይ አጀንዳዎቹ ተለይተው እንዲቀመጡ ይደረጋሉ። ሁሉም ፓርቲ እዚያ ላይ ይሄም አጀንዳ ላይ እያዝልኝ ይሄም ይሆንልኝ ይሆንልኝ ይላሉ። አዎ ከነዚህ ውስጥ የቱ ነው ቅድሚያ መስጠት ያለበት የሚለውም ላይ እንስማማለን። ያንን የዘን ደ ነው ከያደ ጋር ልናገር እያልን ያለ ነው ተነጋግረን እና አጀንዳውን አብራችሁ ትቀርጹና ድርድሩን ግን እናንተ ተሳተፋላችሁ ሌሎቹ በሌሉበት በሌሉበት። ከዚያ በኋላ በድርድሩ ሂደት ውስጥ የተመዘገቡ ውጤቶች ካሉ አሁንም ለጋራ ስብሰባው አምጥተን ሪፖርት እናደርጋለን። ለቀሩት ፓርቲዎች ለቀሩት ፓርቲዎች መድረክ በመጀመሪያ ያቀረበውና በሁለተኛው ስብሰባ ላይ ይፋ ያደረገው ሀሳብ ከመኢያድና ከሰማያዊ ፓርቲ ጋር በመሆን በመሬት ተደራዳሪነት መቀመጥ እንደነበር ፕሮፌሰር በየነ አስታውሰዋል። ይህ ሊሆን ያልቻለው ሁለቱ ፓርቲዎች የስድስት ፓርቲዎች ቡድን በመመስረታቸው እንደሆነም አመልክተዋል። ይህም ሆኖ በራሱ የአራት ፓርቲዎች ስብስብ የሆነው መድረክ መሪ ተደራዳሪ መሆን እንደሚችል አብራርተዋል። መሪ ተደራዳሪ ለመሆን ወይ ደግሞ ጎን ለጎን ከገዢው ፓርቲ ጋር ለመደራደር ላቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉም የመድረኩ ሊቀመንበር ጠቁመዋል። በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። ይሄ መቼም ድርጅቴ ተገናኝተን በዚህ ጉዳይ ላይ መጨረሻ ውሳኔ ላይ አልደረስንም። በእኔ አተያየት ግን ከእንግዲህ ወዲህ ውስጥ የዝም ብሎ ነገር ማኘክ ብቻ ምንም ዋጋ የሌለው ሂደት ውስጥ እንደሆነ በግሌ እኔ ተረድች ያለሁ ምቻለ የሆነ ኃይል ለፍተናል፣ ምክንያታዊ ለመሆን ሞክረናል። ይሁሉ ዋጋ የሌለው ከሆነ እንግዲህ ጊዜ ይፍታው ነው። የሚቀጥለው ማለት ከሃያ በኋላ ያለውን ስብሰባ ለማለት አሁንም ጨምሮ አሁንም ጨምሮ አደግ ምልክት ማየት እንፈልጋለን ነው የድርድሩን ምህዳር ተደራሽ መሆን ወይም ታማኒ እንዲሆን ኢህአዴግ ቀድሞ መውሰድ ያለባቸው አንዳንድ ምልክቶች ያስፈልጉናል። ገዢው ፓርቲና ሀያ አንዱ አገር አቀፍ ፓርቲዎች በቅድመ ድርድር ሰነዱ ላይ ለመወያየት በቀጣይ የሚገናኙት የፊታችን መጋቢት ሀያ ነው። ከፕሮፌሰር በየነ ጴጥሮስ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።